ፕሬዚዳንት ጆ ባይደን ከትላንት በስቲያ በተቀናቃኛቸው ዶናልድ ትራምፕ ላይ የተቃጣው አስደንጋጭ የግድያ ሙከራን ተከትሎ አሜሪካውያን አንድ እንዲሆኑና ከፖለቲካ ሁከት እንዲርቁ ለመማፀን የጽህፈት ቤታቸውን ሙሉ ኃይል ተጠቅመዋል። የፓርቲያቸው የፕሬዚዳንታዊ ዕጩ ሆነው ወደሚመረጡበት ና በዛሬው እለት ወደ ተጀመረው የሪፐብሊካን ፓርቲ ጉባኤ ያቀኑት ትራምፕም ተመሳሳይ ጥሪ አቅርበዋል። የአሜሪካ ድምጽ ከፍተኛ የዋይት ሀውስ ዘጋቢ አኒታ ፓወል ያደረሰችን ዘገባ አሉላ ከበደ እንደሚከተል እንደሚቀጥለው ያቀርበዋል ይህ የ2024 የዩናይት ስቴትስ ፕሬዝዳንታዊ ምርጫ ሂደት ና ምናልባትም የታሪክ ሂደት ጭምር የተቀየረበት ድንገት ነው የቀድሞ ዩናይት ስቴትስ ፕሬዚዳንት ትራምፕ ባለፈው ቅዳሜ በምረጡኝ ዘመቻቸው ወቅት በሕይወታቸው ላይ ከተቃጣው የግድያ ሙከራ በኋላ ለሰከንዶች ቆም ብለው ታይተዋል ይሁንና ፕሬዚዳንት ጆ ባይደን በትላንትናው ዕለት ከዋይት ሀውስ ጽፈት ቤታቸው ለአሜሪካ ሕዝብ ባሰሙት ንግግር እንደ ቀላል ጉዳት አድርጋችሁ አትውሰዱት ብለዋል። የአንድነት ጥሪ ያሰሙት ባይደን አክለውም አገር የማስተዳደር ስልጣን የሚገኘው በምራጭ ሕዝብ ድምፅ እንጂ በጠመንጃ አፈሙዝ ሙዝ ያለመሆኑን ንግግራቸውን በቴሌቪዥን ለሚከታተለው ታዳሚ አስታውሰዋል። ዋ ስፒክ ዩ ትናይት ባት ኒድ ፎር አስ ተ ሎወር ተምፐርቸር ን አሜሪካውያን ወገኖቼ በፖለቲካችን የሚታየውን ትኩሳት መቀነስና ባሉን አመለካከቶች ባንስማማም ጠላቶች አለመሆናችንን ማስታወስ እንዳለብን በዛሬው ምሽት ልገልጽላችሁ እፈልጋለሁ። ጎረቤታሞች፣ ጓደኛሞች፣ የሥራ ባልደረቦች፣ ዜጎች እና ከሁሉም በላይ ደግሞ አሜሪካውያን ነን። በአንድነት መቆም መቻል አለብን። በፔንስልቬንያ ክፍለ ግዛት በዶናልድ ትራምፕ የድጋፍ ስብሰባ ወቅት የተፈጸመው ጥቃት ሁላችንም አንድ እርምጃ ወደ ኋላ እንድንል የሚጠይቅ ነው። የት እንዳለንና ወደ ትስ ወደ ፊት መራመድ እንዳለብን መዝኑ፣ ልብ በሉ። ትራምፕም በበኩላቸው ጥቃቱን ተከትሎ በሰጡት አስተያየት የአንድነት ጥሪ ነው ያሰሙት። ለሪፑብሊካን ፓርቲያቸው ብሔራዊ ጉባኤ ትላንት እሁድ ሚሊዋኬ የገቡት ትራምፕ በሥነ ሥርዓቱ መሠረት የፓርቲያቸው ፕሬዚዳንታዊ እጩ የሚያደርጋቸውን ድምፅ ይቀበላሉ። ተንታኞች እንደሚሉትም ትራምፕ የሞት አደጋ በነበረበት ሁኔታ ውስጥ ያሳዩት ጥንካሬ የራሱ ተጽዕኖ ይኖረዋል። ኬሲ ቡርጋት በጆርጅ ዋሽንግተን ዩኒቨርሲቲ የዩናይት ስቴትስ ምክር ቤት ጉዳዮች ጥናት ክፍል ዲሬክተር ናቸው። በዚህ ምርጫና በአጠቃላዩ ፖለቲካችን ላይ ግዙፍ ተጽዕኖ ያሳድራል። ከታሪክ እንደምንረዳውም በትራምፕ ላይ የደረሰው ነገር ከፈጠረው ሁኔታ ጋር የተዛመዱ የድጋፍ እንቅስቃሴዎች እናያለን። ቀድሞውንም ደጋፊዎቻቸው የነበሩ በድጋፋቸው ይበልጥ ይገፋሉ። በአንጻሩ የፖለቲካ ብጥብጡ ያስመረራቸው የፖለቲካ ንግግሮቻችን የቱን ያህል አደገኛ እየሆኑ እንደመጡ በተጨባጭ የሚያረጋግጡበትና እያስከተለ ያለውንም መዘዝ ፊት ለፊት የሚያዩበት እድል ይፈጥራል። እናም በምርጫው ላይ ግዙፍ ተጽዕኖ ማሳደሩ አይቀሬ ነው። የትራምፕ ደጋፊዎችን በአንጻሩ ከሚመሯቸው ግለሰቦች በላይ የተቋማትን ይበልጥ አስፈላጊ መሆን ጨምሮ አስከፊው ትዕይንት ለዚች አገር አንዳች ጠቃሚ ነገር አስተምሮ ሊሆን ይችላል የሚል አስተያየት አንጸባርቀዋል። አሌክስ ግሬይ በትራምፕ አስተዳደር የዋይት ሐውስ ብሔራዊ ደህንነት ምክር ቤት ኃላፊ ነበሩ። ለአሜሪካ ዲሞክራሲ በጣም አስከፊ ቀን ነበር። ሆኖም በሌሎች ብዙ መንገዶች በጣም ጥሩ ቀን ነበር። ፕሬዚደንት ትራምፕን የምትደግፍ ሁን አትሁን፣ ሁሉም ሰው ከዚህ ሊረዳ የሚገባው ነገር የዩናይትድ ስቴትስ ዲሞክራሲ ብዙዎች ከሚያስቡት በላይ ግዙፍና አይበገሬ መሆኑን ነው። ሌሎች ተንታኞች ደግሞ ሁለቱ ዋና ዋና ፓርቲዎች ጉባኤዎቻቸውን በሚያካሂዱበት በዚህ የበጋ ወራት ሌላ ተጨማሪ ችግር እንዳይደርስ ያደረባቸውን ስጋት ገልጠዋል። ጃኮብ ዋሬ በውጭ ግንኙነት ጉዳዮች ምክር ቤት የጥናት ባለሙያ ናቸው። በዚህ የምርጫ ወቅት አንዳች የፖለቲካ ሁከትን የመታየት ዕድሉ ከፍ ያለ ነው የሚል አስተያየት ይዤ በአንዳንድ ቦታዎች ክርክር ገጥም ያውቃለሁ። በግልጽ እንደተመለከተው ይህ እስካሁን ከታዩት ሁሉ እጅግ አሳሳቢው ነው። ይሁን እንጂ የመጨረሻው ይሆናል የሚል እምነት እንድናሳድር የሚያስችል ምክንያት ያለ አይመስለኝም። አሁን ሁለቱም ሰዎች አሜሪካውያን ሁከት ከሚቀሰቅሱ አዝማሚያዎች እንዲርቁና ወደ አንድነትም እንዲመጡ ለማበረታታት መድረኮቻቸውን እየተጠቀሙ ነው። ይሁንና ከሁለቱ አንዱ ሰው አገሪቱን እንዲመራ መምረጥ የሚጠበቅባቸው አሜሪካውያን ግን ከማን ጀርባ አንድ ሆነን እንሰለፍ የሚለው ጥያቄ የሚጠብቃቸው ይመስላል።